የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ኢስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 19 2014 ምሽት ዝግጅታችን ጀምረ የሚበጀው ገለልተኛ ሆነው ሁለቱን በአንድ ላይ እንዲመጡ ሀይል ማለት እንዲችሉ ያንን ፈርጥም ያለ እና ፈርጥም ያለ ወኔ ማሳየት ያለባቸው ይመስለኛል። ወገንተኛ ከመሆን የአሜሪካና የምዕራቡ ዓለም አንክሮ አትኩሮት በዩክሬን ላይ ሆኖ ያለ ይሄኛው ነገር ሲመጣ ጉዳዩ ሊባባስ ይችላል። ኢትዮጵያ እና ኤርትራም ጭምር ወደ ራሽያና ወደ ቻይና እንዲያዘነብሉ ገፋፍቷቸዋል ለማለት ይቻላል። ተከታትለው የሰማችኋቸው ዩናይትድ ስቴትስ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ፣ በዋሽንግተን ዲሲ የህግ ባለሙያዎችና የግጭት ተንታኝ የሆኑት አቶ አለማየሁ ፈንታ ወልደ ማርያም እና ለንደን የሚገኙት የፖለቲካ ተንታኙ አብዱራማን ሰይድ ናቸው። ዩክሬንና ራሽያም በተመለከተ የሰጡት አስተያየት ነው ከዜናው በኋላ ይቀርባል። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሐሪክ ላይ በቀጥታ ይደመጣሉ። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችሁ። ይመስልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የሩሲያና የዩክሬን ኃይሎች አንዱ ከተማይቱን ለመቆጣጠር ሌላው ለመመከት በተፋለሙባት የዩክሬኗ ዋና ከተማ ኬቭ በዛሬው ዕለት የከባድ መሳሪያዎች ተኩስና የፍንዳታ ድምፅ ሲሰማ ውሏል። የኬቭ ባለሥልጣናት ከቀኑ 11 ሰዓት እስከ ጠዋቱ ሁለት ሰዓት የሚቆይ የሰዓት እላፊ ደንግገዋል። በተያያዘ ዜና የዩክሬን ባለስልጣናት ኪየቭን ከሩሲያ ጦር ለመከላከል በያዙት ውጊያ እንዲረዷቸው ዜጎቻቸውን እየጠየቁ ነው። በከተማይቱ የሚገኝ ጦር ሰፈር ጥቃት ቢደርስበትም ጥቃቱን መክቶ መመለሱን የዩክሬን ጦር ሰራዊት አመልክቷል። አንድ በከተማይቱ የሚገኝ የመኖሪያ አፓርታማ ረዥም ህንፃ በዩክሬን የውጭ ጉዳይ ሚኒስቴር ገለጣ መሠረትም ማለዳ ላይ በሩሲያ ሚሳኤል ተመጥቷል። አንድ የነፍስ አድን ሰራተኛ ለአሶሺኤትድ ፕሬስ እንደተናገሩት በጥቃቱ ስድስት ሰዎች ቆስለዋል። ጥቃቱን የሚያሳዩ የቪዲዮ ምስሎችም በህንፃው የላይኛው ፎቆች ላይ ከፍተኛ ውድመት መድረሱን አመላክተዋል። በኪየቭ ላይ የሚቃጣው ጥቃት በዛሬው ዕለት ተባብሶ ይቀጥል ይሆናል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግምታቸውን ገልጠው ነበር። ኪየቭ ልዩ ትኩረት ትሻለች፣ ዋና ከተማችንን ልናጣ አንችልም ነበር ያሉት ዘለንስኪ በትዊተር ባሰፈሩት ጽሑፍ ላይ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር መነጋገራቸውን ገልጠዋል። አጋሮቻችን የላኩት የጦር መሳሪያ ወደ ዩክሬን እየመጣ ነው፣ የጸረ ጦርነቱም ጥምረት እየሰራ ነው ነበር ያሉት። የሩሲያ መከላከያ ሚኒስቴር በበኩሉ የሩሲያ ወታደሮች የዩክሬኗን ደቡብ ምስራቅ ከተማ ሜሊቶፖልን ይዘዋል ብለዋል። የሩሲያ ኃይሎች ወደ ኪየቭ እና ሌሎች ቁልፍ ከተሞች የያዙት ግስጋሴ ጥንካሬው የታቀበ የሚመስለውን የዩክሬን መንግስት ጨርሶ አቅም ለማሳጣት የታለመ እቅድ አካል ነው ሲሉ የዩናይት ስቴትስና ሌሎች የምዕራባውያን ባለስልጣናት ትላንት ተናግረው ነበር። በሌላ ዜና ሩሲያ በዩክሬን ላይ እያደረገች ያለውን ወረራ ለማውገዝና ለማስቆም ትላንት አርብ ከተባበሩት መንግስታት የጸጥታው ምክር ቤት ፊት የቀረበ ውሳኔ ሞስኮ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አደረገች። ይሁንና በርካታ ሀገሮች ሩሲያን የመንግስታቱ ድርጅት አባል አገሮች በሙሉ በሚወከሉበት ጠቅላላ ጉባኤ ላይ ተጠያቂ ማድረግ እንደሚፈልጉ ተናግረዋል። በዩናይት ስቴትስና በአልባንያ የረቀቀው ይህ የውሳኔ ሀሳብ ከ15ቱ የምክር ቤቱ አባላት የ11ዱን ድጋፍ ሲያገኝ ቻይና፣ ህንድና የተባበሩት አረብ ኤሚሬቶች ድምፀ ተአቅቦ አድርገዋል። የፈረንሳይ የባህር ጥበቃ ፖሊሶች ንብረትነቷ በሩሲያ የዩክሬን ወረራ ሳቢያ የአውሮፓ ኅብረት ማዕቀብ የተጣለበት አንድ የሩሲያ ኩባንያ ሳቶናት ቀረም የተባለች መርከብ ዛሬ ቅዳሜ የመያዛቸውን የፈረንሳይ መንግስት ባለስልጣናት ለሮይተርስ ተናገሩ። ተሽከርካሪዎችን የሚያጓጉዘው ይህ የጭነት መርከብ ማዕቀቡ ከተነጣጠረበት አንድ የሩሲያ ኩባንያ ጋር ግንኙነት አለው የሚል ከፍ ያለ ጥርጣሬ ማሳደሩን አንድ የፈረንሳይ የባህር ደህንነት ጥበቃ ኃላፊ ተናግረዋል። በሌላ በኩል ፈረንሳይ የሚገኘው የሩሲያ ኤምባሲ የመርከቢቱን በቁጥጥር ስር መዋል አስመልክቶ የፈረንሳይ ባለስልጣናት ማብራሪያ እንዲሰጡት መጠየቁን መንግስታዊው የሩሲያ ዜና አገልግሎት ኤምባሲውን ጠቅሶ ዘግበዋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ሩሲያ በዩክሬን ላይ በፈጸመችው ወረራ ሳቢያ የአውሮፓ ህብረትና ብሪታንያ የወሰዱትን ተመሳሳይ እርምጃ ተከትላ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭን ንብረት እንዳይንቀሳቀስ እንደምታደርግ ይፋ አደረገች። የዩናይትድ ስቴትስ ግምጃ ቤት ዋሽንግተን የደረሰችበትን ይህን ውሳኔ ይፋ ያደረገው የሩሲያ ከፍተኛ ባለስልጣናት ንብረትና የባንክ ሂሳቦችን እንዳይንቀሳቀሱ ለማድረግ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ብራሰልስ ላይ በአንድ ድምፅ መስማማታቸውን ይፋ ባደረጉበት ወቅት ነው። ዩናይትድ ስቴትስ በዲሞክራሲያዊ ሂደት አደናቃፊነት በተከሰሱ የሶማሊያ ባለስልጣናት ላይ የቪዛ እገዳ ጥላለች። ሶማሊያ ትላንት ሊጠናቀቅ ታቅዶ የነበረውን የአገሪቱን ፓርላማ አባላት ምርጫ ወደ መጪ መጋቢት 6 2014 ዓ ም መግፋቷን ተከትሎ አገራቸው የቪዛ እገዳውን ውሳኔ ማሳለፏን የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው ያስታወቁት። አሁን በዚህ ፖሊሲ መሰረት በፈጸሙት አደናቃፊ የሆነ ምግባር ተጠያቂ ለማድረግ በበርካታ የሶማሊያ ባለስልጣናትና ሌሎች ግለሰቦች ላይ የቪዛ እገዳ ጥለናል ነው ያሉት። ብሊንከን ይህን ያሉት የውጭ ጉዳይ ሚኒስቴር በትላንትናው ዕለት ባወጣው መግለጫ ሰጥተዋል ነው አድማጮች ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ መልካም ምሽት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 19 2014 ዓ ም የምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ አት ቪኦ አምሃሪክ የፌስቡክ ገጻችን ይደመጣሉ። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንለፍ። የሰሜን ኢትዮጵያ ጦርነት በትግራይ ክልል ውስጥ ምን አይነት ጉዳቶችና ጫናዎችን ትቷል? በትግራይ ክልል በጦርነቱ ምክንያት ከ80 በላይ የጤና ተቋማት ላይ ውድመት መድረሱ ተነገረ። የክልሉ ጤና ቢሮ ከመቀሌ ዩኒቨርሲቲ ጋር በመተባበር ባካሄዱት ጥናት በጤና ዘርፉ በቀጥታ ከ65 ቢሊዮን ብር በላይ የሚገመት ንብረት ኪሳራ መድረሱ ተገልጿል። ጥናቱ ከ127000 በላይ ሴቶች ጾታዊ ጥቃት እንደተፈጸመባቸውም ገልጿል። ሙሉጌታ ጽባ ጥናቱን ያካሄዱትን ምሁራንን አነጋግሮ ተከታዩን ዘገባ ልኳል። በትግራይ ክልል ጦርነቱ ተከትሎ በጤናው ዘርፍ የደረሰው ጉዳት በክልሉ ጤና ቢሮና በመቀሌ ዩኒቨርሲቲ ጤና ሳይንስ ኮሌጅ ትብብር ጥናት ተካሂደዋል። ጥናቱን ካስተባበሩ አንዱ ፕሮፌሰር አፈወርቅ ሙልጌታ በኮሌጁ የሕብረተሰብ ጤና አስተማሪ ናቸው። በስድስት መቶ ሰላሳ ስምንት ጤና ኬላዎች፣ ሁለት መቶ ስምንት ጤና ጣቢያዎች፣ በሀያ አንደኛ ደረጃ ሆስፒታሎች፣ በአስራ ሁለት አጠቃላይ ሆስፒታሎች እንዲሁም በሁለት ሪፈራል ሆስፒታሎች ላይ ነው ጥናቱ የተካሄደው ብለዋል። በዚህም በአብዛኛው የጤና ተቋማት ውድመት መድረሱ ጥናቱ አመላክቷል በማለት ፕሮፌሰር አፈወርቅ ገልጸዋል። ጥናቱ መሰረት ደግሞ ከ80 ፐርሰንት በላይ የሚሆኑ የጤና ኬላዎች፣ የፕራይማሪ ሆስፒታልስ የምንላቸውና አጠቃላይ ሆስፒታልስ ወይም ጀነራል ሆስፒታልስ የሚባሉት በጦርነቱ ጉዳት ደርሶባቸዋል። ወደ ጤና ጣቢያዎች ስንመጣ ደግሞ ወይም 74 ፐርሰንት አካባቢ የሚሆኑ ጤና ጣቢያዎች አሁንም ከጦርነቱ ጋር በተያያዘ ጉዳት ደርሶባቸው፣ ጥናቱ እንደገለጸው በጤና ዘርፉ በቀጥታ ከ65 ቢሊዮን ብር በላይ የሚገመት የንብረት ኪሳራ መድረሱ ነው የተነገረው። ይህ ውድመት ቀጥተኛ ያልሆኑ ኪሳራዎች ሳያካትት ነው ተብሏል። ለምሳሌ የተዘረፉ ወይም የተሰበሩ ኮምፒውተሮች ዋጋቸው እንጂ ይዘውት የነበረ መረጃ በኪሰራው አልተካትተም። የጤና ተቋማት በመውደማቸው በጤና ተቋማት ይወልዱ የነበሩ እናቶች ከ81 በመቶ ወደ 37.6 በመቶ መውረዱ ነው የተገለጸው። ሌላ ደግሞ ተመላላሽ ታካሚዎች ላይና ተላላፊ ባልሆን በሽታዎች የተጠቁ ሰዎች ያገኙት የነበረ ሕክምና መስተጓጎሉ ተናግረዋል ፕሮፌሰር አፈወርቅ። ለምሳሌ በሰሜን ምዕራብ ዞን በሚገኙ አምስት አንደኛ ደረጃ ሆስፒታሎች 395 የስኳር ሕመም ክትትል ያደ ደርጉ የነበሩ ሰዎች አሁን ክትትሉን አቋርጠው ያሉበት ሁኔታ አይታወቅም ተብሏል። ጤና ተቋሞቻችን በአካባቢያቸው የነበሩ ጤና ተቋሞች ችግር ስለደረሰባቸው ወይም ደግሞ በጦርነቱ ከጦርነቱ ጋር በተያያዘ ጉዳት ስለደረሰባቸው እነኚህ በሽተኞች ብቻ አይደሉም። ሌሎች እናቶችና ህጻናትም ለምሳሌ ህጻናት እንደዚህ አይነት ችግር ስለደረሰ ጤና ተቋሞቹ የነበረባቸው ኮንተንት ስለተበላሸ ወይም ደግሞ ውድመትም ጉዳትም ስለአጋጠማቸው ሁሉም የሚፈልጉት ቫክሲንስ ወይም ደግሞ ይሄ ኢሚናይዜሽን የምንለው ማለት ነው ክትባቱ አያገኙም ነበር በአግባቡ። እናቶች ለምሳሌ በአምቡላንስ ተወስደው ከቤታቸው ጤና ተቋሞች ላይ መውለድ አልቻሉም ነበር በአግባቡ። እንደዚህ እንደዚህ አይነት ችግሮች በጤና ተቋሞቻችን ብቻ ሳይሆን በሕዝባችንም ላይ እንደዚህ አይነት ችግሮች አጋጥመው፣ በክልሉ በጦርነቱ ምክንያት ጾታዊ ጥቃት የደረሰባቸው ሴቶች በተለየ መንገድ ጥናት ተካሂዷል። በ52 ወረዳዎች 5ሺ171 ከ15 እስከ 49 እድሜ ክልል የሚገኙ ሴቶች በመጠየቅ ጥናቱ ይፋ ተደርጓል ዶክተር ግርማ ጽዮን ፍስሀ ጥናቱን ካካሄዱት አንዱ ናቸው አሁን ያጠና ነው በጣም ብዙ በጸታዊ ጥቃት የደረሳቸው ሴቶች ነው ያገኘ ነው ስለዚህ በጥናታችን መሰረት ከሞት ሀያ ሰባት ሺህ በላይ ሴቶች በትግራይ በነበረው ችግር ጸታዊ አመት ደርሷቸዋል ይህም ድጋፍ የሚያስፈልጋቸው ሴቶች ምን ያህል እንደሆኑን አመላክተዋል ና ህክምና ያሉን ጤና ተቋማት ጥቃት ለደረሳቸው ሴቶች ሰርቪስ መስጠት እንዳለባቸው የሚያመላክት ነው። አለውንትን መድኃኒትም የለም የሰለጠነ ባለሙያም የለም። ስለዚህ የዓለም አቀፍ ማህበረሰብ ይህን አይቶ ለነዚህ የሚያስፈልግ መድኃኒት፣ የስነ ልቦና የሰለጠነ ባለሙያ እና ሄልዝ ፋሲሊቲ እንዲኖር ሰንተሮች እንዲኖር ለእነሱ ማገገሚያ የሚሆን እንዲቋቋም ነው እኛ ሪከመንድ የምናደርገው ማለት ነው። ፆታዊ ጥቃት የፈጸሙት ከአምሳ በመቶ በላይ የኤርትራ ሰራዊት፣ 28 በመቶ በኢትዮጵያ ሰራዊት፣ አምስት በመቶ ደግሞ በአማራ ኃይሎች የቀረው ደግሞ በጋራ በመሆን የተፈጸመ መሆኑ ጥናቱ ያሳያል ያሉት ዶክተር ግርማ ጽዮን ሰባ በመቶ የሚሆን በቡድን ጥቃት መፈጸሙ ነው የገለጹት። ጥናቱ የዓለም ጤና ድርጅት በተለያዩ ሀገራት በሚያካሄድበት አሰራር ነው እየተካሄደው ብለዋል ዶክተር ግርማ ጽዮን ፆታዊ ጥቃት ከተፈጸመባቸው ሴቶች ዘጠና በመቶ የሚሆኑትን የሕክምና አገልግሎት አለማግኘታቸውም ነው የተገለጸው። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለ። አድማጮቻችን በዘገባው ላይ ስማቸው የተጠቀሱት የኤርትራ ጦር፣ የኢትዮጵያ መከላከያ ሰራዊትና የአማራ ልዩ ኃይሎችን ምላሽ ለማካተት ስለጊዜው አልቻለም። ሆኖም ከዚህ ቀደም የኢትዮጵያ መንግስት በመሰሉ ወንጀል ውስጥ ተሳታፊ የሆኑ የጦር አባላትን ተጠያቂ እንደሚያደርግ እንዳደረገም ማስታውቁ አይዘነጋም። በኤርትራ መንግስት በኩል ግን የሚቀርቡ ክሶች ተቀባይነት አላገኙም። የአሜሪካ ድምፅ የቅዳሜ ምሽት ዝግጅቶች መደመጣቸውን ይቀጥላሉ። ቀጣዩ ዝግጅታችን የሩሲያና የዩክሬን ጦርነት ለአፍሪካ ሀገራት ያለውን ውጤት የሚዳስስ ነው። በራሽያና በዩክሬን መካከል የተጀመረው ጦርነትና በራሽያና በምዕራብ ሀገራት መካከል እየጨመረ የመጣው መካረር ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን አጣብቂኝ ውስጥ ሊከታቸው እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። በተለይ በግጭት ውስጥ የምትገኘው ኢትዮጵያ ገለልተኛ አቋም እንዲኖራት የበሰለ ዲፕሎማሲ የሚያስፈልጋት ጊዜ ነው ያሉት ተንታኞቹ የዓለም ትኩረት ወደ ዩክሬን ወረራ ማጋደሉ በኢትዮጵያ ግጭት ላይ ጥላ እንዳያጥላም ስጋታቸውን ገልጸዋል። በራሺያ እና በዩክሬን መካከል የተጀመረው ጦርነት በኢትዮጵያና በሌሎች የአፍሪካ ሀገራት ላይ ሊያደርስ የሚችለውን አጠቃላይ ፖለቲካዊ፣ ኢኮኖሚያዊና ሌሎች ማህበረሰባዊ ተጽዕኖዎች በተመለከተ ስመኝ የቆየ ሰፋ ያለ ዘገባ አሰናድታለች። ቀጥሎ ይቀርባል። ከቅርብ ዓመታት ወዲህ ከአፍሪካ ጋር ያላትን ግንኙነት እንደ አዲስ ማጠናከር የጀመረችው ራሺያ በዩክሬን ላይ ወረራ ማካሄዷ የአፍሪካ ህብረትን አጣብቂኝ ውስጥ ሊከታቸው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። በተለይ በሰሜኑ ክፍል ከዓመት በላይ የቆየው ግጭት እንዲፈታ በምዕራብ ሀገራት ጫና ሲደረግባት የቆየችው ኢትዮጵያ በቅርብ ጊዜ ከራሺያ ጋር ወታደራዊ ስምምነት መፈራረሟና የተባበሩት መንግስታት በኢትዮጵያ ጉዳይ ላይ ሊያደርግ የነበረውን ውይይት ራሽያ ያላትን ድምጽ በድምጽ የመሻር መብት ተጠቅማ ማስቆሟ ኢትዮጵያ ለራሽያ ድጋፍ ልታደርግ ትችላለች የሚል ግምት እንዲያየል ማድረጉን ነዋሪነታቸውን በለንደን ያደረጉት የአፍሪካ ጉዳዮች ተንታኝ አቶ አብዱ ሀሺም ሰኢድ ይገልጻሉ። ሁለቱ ሀገሮች በአሁን ጊዜ በተነሳው የእርስ በርስ ጦርነት በኢትዮጵያ ውስጥ በአሜሪካ የህወሀት ወይም ደግሞ የወያኔ ጥገኝነት ስለያዙ ሳይወዱ ልክ በ ሺ ዘጠኝ መቶ ሰባ አራት በፈረንጅ አቆጣጠር እንደተገኘ ማለት ኢትዮጵያ እና ኤርትራም ጭምር ወደ ራሽያና ወደ ቻይና እንዲያዘነብሉ ገፋፍታዎቿን ለማለት ይቻላል። አቶ አብዱ ሀሽም ለዚህ ማጣቀሻ ደርግ ስልጣን ላይ ሲወጣ ያስፈልገው የነበረውን የጦር መሳሪያ ለማግኘት እንዴት ወደ ሶቪየት ህብረት እንደተገፋ ያስታውሳሉ። የሺህ ዘጠኝ መቶ ሰባ አራት በፈረንጅ አቆጣጠሩ ምንድን ነው የሆነው? ደርጎቹ ወደ ስልጣን ሲመጡ፣ ያኔ እንግዲህ ደርጎች በአይዲዮሎጂ ኮሚኒስቶች አልነበሩም። ኮሚኒስቶች የነበሩ ኢንፋክት የተማሪው እንቅስቃሴና ሌሎቹ ነበሩ፣ ኢህአፓና ሌሎች ግን ደርግ ያኔ የጦርነት የመሳሪያ እርዳታ ይፈልግ ነበር። በተለይ ደግሞ አዲስ መንግስት እንደመሆኑ መጠን እና ያኔ የአሜሪካኖች የኃይለ ስላሴ ከስልጣን መውረድ አስቆጥቷቸው ያን እርዳታ ወይም ትብብር ለማድረግ አልፈቀዱም። የካርተር አድሚኒስትሬሽን ማለት ነው በዛን ጊዜ እና እሱ ነበር እንግዲህ ዶርጎቹን ወደ ምስራቃዊው ካምፕ የገፋቸው እና ወደ ሶቪየት ዩኒየን ሄደው ከዛ እርዳታ እንዲያገኙ። በዛው ላይ ደግሞ የራሳቸው የማርክሲስት እና የሌኒኒስት ማለት አስተዳደር እንደሆኑ ወይም ደግሞ የዛን ካምፕ አካል እንደሆኑ ማቅረብ የተገደዱ ማለት ነው። እና አሁንም በአሁኑ ጊዜ ከአቢይ አህመድ መንግስት ጋራ ሲያደርጉት የቆዩት አሜሪካኖቹ የአቢን መንግስት ወደ ሩሲያና ወደ ቻይና እንዲያዘነብል አድርገውታል። እንዲሁም የኤርትራ መንግስት እነዚህ ሁለቱ እንግዲህ በአይዲዮሎጂ ይሁን በሌላ የቻይና ወይም የሩሲያ የሞቀ ወዳጅነት ኖሯቸው አይደለም፣ ግን ተገደው ወደዛ የሄዱ ነው የሚመስሉት። በእርግጥ ሁኔታው ለኢትዮጵያም ሆነ ለሌሎች የአፍሪካ ሀገራት አጣብቂኝ መሆኑን የሚገልጹት በዩናይትድ ስቴትስ የሚገኘው ሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ የዩክሬንና የራሽያ ጦርነት በኢኮኖሚ የተሳሰረውን የዓለም ግንኙነት የሚያናጋ በመሆኑ ኢትዮጵያ ገለልተኛ አቋም በመያዝ ግጭቱ በሰላም እንዲፈታ ግፊት ማድረግ አለባት ይላሉ። እንደ ኢትዮጵያ ያሉት ገለልተኛ ነን ሊሉ የሚችሉ ሀገሮች ከሁለቱም መወገን የለባቸው። ምዕራቡም የራሱን ብሄር ሀገራዊ ጥቅም ነው የሚያስከብረው የሚፈልገው። እንደ አሜሪካ ያሉት የፖለቲካ ደግሞ ፍጆታም አለባቸው። ባይደን ራሱ የሀገር ውስጥ ቅሬታ፣ የሀገር ውስጥ እንትኑን ጠንካራ መሪ መሆኑን ለማሳየት ይሞክራል እና እንደ ኢትዮጵያ ያሉት አፍሪካኖች በተለይም በዚህ መካከል ወገንተኛ መሆን የለባቸውም። ገለልተኛ ሆነው ሁለቱም ወገኖች በሰላም ይሄ ነገር እንዲያልቅ ምክንያቱም ዓለም በጣም የተሳሰረ ስለሆነ የነሱ የሁለቱ ጠብ የዓለምን ኢኮኖሚ እንደሚያናጋ እስካሁን ድረስ እንግዲህ ዓለም በሞላ ከዚህ ከኮቪድ በሽታ ገና አልተላቀቀም፣ አልወጣም። በተለይ የአፍሪካ አገሮች ደካማ አገሮች ናቸው እና ለእነሱ የሚበጀው ገለልተኛ ሆነው ሁለቱን በአንድ ላይ እንዲመጡ ሀይል ለማለት እንዲችሉ ያንን ፍርጥም ያለ ድርጅት ና ፈርጠም ያለ ወን ማሳየት ያለባቸው ይመስለኛል፣ ወገንተኛ ከመሆን። ፕሮፌሰር ጌታቸው ኢትዮጵያ ገለልተኛ አቋም ለመያዝ የሚያስችላት የበሰለ ዲፕሎማሲ የሚያስፈልጋት ጊዜ እንደሆነ ማስምረው ገለልተኛ አቋም ምን መምሰል እንዳለበት በምሳሌ ያብራራሉ። የራሽያም ስጋት ታውቁላት፣ የዩክሬንም ስጋት ታውቁላት። ምክንያቱም ዩክሬን አካባቢዎች አታለች። ዶኔትስክ እና ሉሃንስክ የሚባሉ አካባቢዎች በራሽያ ተይዘዋል፣ እና እነኚህ እነኚህ ሁሉ እንዴት በሰላም ያልቃሉ? ዩክሬንም ደግሞ የራሽያን ስጋት ማሰብ አለባት። ምክንያቱም ከቀድሞ ከታሪክ ጀምሮ ራሽያን የሚወጉ አገሮች ሊተናኮር የሚፈልጉ አገሮች ከአንድ ከመሆናቸው በፊት ከሶቪየት ዩኒየትን ከመፈጠሩ በፊት ጀምሮ ዩክሬን በኩል ነው ሊገቡ የሚፈልጉት እና አሁን ደግሞ የራሺያ ስጋት ኔቶ ውስጥ እንዳትገባ ስለሆነ ነጻነቷ ተጠብቆላት ገለልተኛ መንግስት ሆና ተከብራ እንድትኖር ማድረግ ይቻላል እና ይህን ይህንን ለሁሉም አስማሚ የሆነ ሀሳብ እያቀረበች ኢትዮጵያ መሀል መሀሉን መጫወት ያለባት ይመስለኛል። በሌላ በኩል አስተያየታቸውን የሰጡን በዋሽንግተን ዲሲ የሕግ ባለሙያ ና የግጭት ተንታኝ የሆኑት አለማየሁ ፈንታ ወልደ ማርያም በራሽያ ና በዩክሬን መካከል የተነሳው ጦርነት በኢትዮጵያ ከአንድ ዓመት በላይ ሲካሄድ የቆየው ግጭት በዓለም ሕብረተሰብ ዘንድ ትኩረት እንዳያገኝ ጥላ ሊያጠላበት ይችላል ሲሉ ስጋታቸውን ገልጸዋል። አሁን ያለው አስተዳደር በኢትዮጵያ ግጭት ላይ ሙሉ አትኩሮት ሰጥቶ ሲከታተለው ነበረ። ነገር ግን ከአፍሪካ ቀንድ በተለይ ደግሞ ከኢትዮጵያ ግጭት ይልቅ የአሜሪካ ስትራቴጂክ ኢንትረስት በአውሮፓ ላይ ያተኩራል እና የኢትዮጵያውን ግጭት ጥላ ሊያጥላበት ይችላል የሚል ስጋት አለኝ። አቶ አለማየሁ አክለው የምዕራብ ሀገራት ትኩረት ወደ አውሮፓ መሳብ በኢትዮጵያ ያልበረደውን ግጭት እንዲባባስ በር ሊከፍት ይችላልም ይላሉ። የአሜሪካና የምዕራቡ ዓለም አንክሮ አትኩሮት በዩክሬን ላይ ሆኖ ያለ ይሄኛው ነገር ሲመጣ ጉዳዩ ሊባባስ ይችላል። ያለው ሰቆቃ ሂማኒታሪያን ሰብአዊ ቀውስ እጅግ እንዲህ ጥልቅ ሊሆን ይችላል፣ ስር ሊሰድ ይችላል። ዩናይትድ ስቴትስን ጨምሮ ራሽያ በዩክሬን ላይ ወረራ መፈጸሟ ትልቅ ስጋት ውስጥ የከተታቸው የምዕራብ ሀገራት በዓለም ነዳጅ አቅርቦት ትልቅ ድርሻ ባላት ራሽያ የገንዘብ ስርዓትና ትላልቅ ባንኮች ላይ ማዕቀቦችን እየጣሉ ነው። ይህ ሁኔታ አሜሪካውያን ላይ ለተወሰነ ጊዜ የኢነርጂ ዋጋ ንረት ሊያስከትሉ እንደሚችሉ ፕሬዚዳንት ባይደን የገለጹ ሲሆን የነዳጅ ዋጋ መናር እንደ ኢትዮጵያ ላሉ ሀገራት ትልቅ ስጋት መሆኑን ፕሮፌሰር ጌታቸው ይገልጻሉ። የአንድ በርሜል ዋጋ ወደ መቶ አምስት ብር ደርሷል ያ ደግሞ በተለይ እንደ ኢትዮጵያ ላሉ አገሮች እስካሁን ድረስም በቤንዚን እጥረት የተቸገሩ ኢትዮጵያ በጦርነት ላይ ያለች አገር፣ እነዚህ እነዚህ ሁሉ በጣም በጣም ሊያዳክም ይችላል፣ ሊጎዳ ይችላል። የመኪናዎች አቅርቦት፣ የእቃ ማመላለስ የዋጋ ንብረት እነዚህ እነዚህ ሁሉ በዛ ላይ ይጨምራሉ። ኢትዮጵያና ዩክሬንም ጠንካራ የኢኮኖሚ ትስስር አላቸው። ለምሳሌ እንደ አውሮፓውያን አቆጣጠር በ2018 ዩክሬን ወደ ኢትዮጵያ 157 ሚሊዮን ዶላር የሚያወጣ እቃዎችን ስትልክ ከነዚህ ውስጥ ከፍተኛ ድርሻውን የሚይዘው ስንዴ እንደሆነ የዓለም ኢኮኖሚ የሚያጠናው ዘ ኦብዘርቫቶሪ ኦፍ ኢኮኖሚክ ኮምፕሌክሲቲ ወይም ኦኢሲ የተሰኘው ተቋም ያወጣው ሪፖርት ያሳያል። ኢትዮጵያም በተመሳሳይ አመት 1.99 ሚሊዮን ዶላር የሚያወጣ ምርት ወደ ዩክሬን ልካለች የሰሞኑ ጦርነት ታዲያ በዚህ የኢኮኖሚ ትስስር ላይም ተጽዕኖ እንዳለው ፕሮፌሰር ጌታቸው ያስረዳሉ በተለይም ደግሞ ሌላ ግብ አቅርቦት ራሽያ እና ዩክሬን ስንዴ አምራሾች ናቸው እና ይህ የስንዴ ሁኔታ ደግሞ ዋጋው እየዳበረ ከፍ እያለ ሲሄድ ዳቦ ከዚህ በፊትም እንዳየነው ብዙ አገሮች የዳቦ እጥረት ሲኖር መንግስቶች ይናጋሉ፣ ድሀ ይጎዳል። እንደ አፍሪካ አገር ያሉት ድህነት እንቀንሳለን ብለው ለሚዋጉ፣ ለሚታገሉ አገሮች የዳቦ ዋጋ ንረቱ በኢኮኖሚያቸው ላይ ማህበራዊ ግንኙነታቸው ላይ በፖለቲካ ሁኔታው ላይ ሁሉ ተጽዕኖ ያመጣል። አንዳንድ ሀገሮችም አንዳንድ መንግስታትም ሊወድቁ ይችላሉ። በዚህም ምክንያቱም አይተናል። ከግብፅም በኩል አይተናል፣ በታሪክ ከሱዳንም በኩል አይተናል፣ ከአልጄሪያ በኩል አይተናል እና እነዛ እነዛ ሁሉ አንድ ላይ የሚሆኑ ይመስል የሚሄዱ ይመስለኛል። አቶ አብዱ ሐሽም ግን ከዚህ የተለየ አስተያየት አላቸው። ራሽያ በአፍሪካ ኢኮኖሚ ያላት ስፍራ እምብዛም በመሆኑ ጦርነቱ ተስፋፍቶ አፍሪካ ጋር እስካልደረሰ ተጽዕኖ እምብዛም ነው ይላሉ። በኢኮኖሚ ያን ያህል ተጽዕኖ የሚያሳድር አይመስለኝም። ምክንያቱም የራሽያ ስምምነት ከአፍሪካ ቀንድ ሀገሮች ከኢትዮጵያም ከኤርትራም ሞር ወደ ሚሊተሪ ነው የሚሄደው እንጂ ወደ ተራ ንግድ ምናምን አይደለም። ቻይና ምናልባት የተለየ ሁኔታ ሊኖር ይችላል። ቻይና በኢኮኖሚ ለምሳሌ ኢትዮጵያና አፍሪካ ውስጥ ብዙ ኢንቨስትመንት አላት። ኢንፋክት ኢትዮጵያ ውስጥ ከአስራ ሶስት ቢሊዮን ዶላር በላይ የሚሆን ኢንቨስትመንት አላት። ቻይና በአፍሪካ ውስጥ የኢንፍራስትራክቸር ኢንቨስትመንት ታደርጋለች የመንገዶች እና የባቡር ሀዲድ መስመሮችን የመዘርጋት እና ሌላ ሌላ ብዙ ስራዎች አላት እና የአፍሪካ በአሁኑ ጊዜ ታላቁ የኢኮኖሚ ፓርትነር ሊባል የሚቻለው ምናልባት በሁለተኛ ወይም በሶስተኛ ደረጃ የሚሰልፉ የቻይና የቻይና ስምምነትና ከቻይና ጋር ያለው ዝምድና ነው። ከራሺያ ያን ያህል ያለ አይመስለኝም ግን ቻይና እና ራሽያ አንድ ላይ አንድ አላያንስ ከፈጠሩ ኔቶ እያ ምናልባት የኢኮኖሚው እንትን ጉዳቱ ወይም ሰልባው ሊያደርስበት የሚችል ሁኔታዎች ሊፈጠሩ ይችላሉ። ያም ሆኖ ይህ ግን የአፍሪካ ኢኮኖሚ ራሱ የጥገኝነት ኢኮኖሚ ነው። ነፃ የሆነ የኢኮኖሚ ፖሊሲ የሚከተሉት አገሮች የሉም ሊባል ይችላል። ካሉም የአንድ ጣት ቁጥር በላይ ሊሆኑ አይችሉም። እና በዚህ ምክንያት የአፍሪካ ትገኝነት ሁልጊዜ ከታላቁ ኢንዱስትሪላል የሆኑ አገሮች የቻይናም የሆኑ የምዕራቡ ምዕራቡ ማለት ናቹራል ሪዞርስስ እነሱ ወስደው ለአፍሪካ ደግሞ የብድርና የሌላ ቁሳቁስ ንግድ የንግድ ማቅረብ ካልሆነ ያን ያህል ጥገኛ ያልሆነ ኢኮኖሚ አፍሪካ ውስጥ ስለሌለ የኢኮኖሚው ተጭኖ አፍሪካውያን ሀገሮች ላይ ያን ያህል ለውጥ የሚያመጣ አይመስለኝም። በጦርነቱ ምክንያት ምናልባት የሚያገኙት እርዳታ ይሁን ሌላ ቁሳቁስ ሊቀርባቸው ይችላል። ግን አፍሪካ ደግሞ ከአሁን ባለው የኮንፍሊክት ዞን ለምሳሌ በሮሲያ ና በኡክራኒያ በቀጥታ ወደ አፍሪካ ቀንድ ካልመጣ ጦርነቱ ያን ያህል ያስተጓጉሎ አይችልም። ሌላው ለአፍሪካ ስጋት የሚሆነው ምዕራብ ሀገራትና የቀድሞ ሶቪየት ህብረት ጽንፍ ይዘው የተፋለሙበት ቀዝቃዛ ጦርነት ዳግም ይነሳ ይሆን የሚለው ስጋት ነው። ከሀያ ዓመታት በፊት ያበቃው የሁለቱ ወገኖች ፍልሚያ ለምስራቅና ለምዕራቡ ሀገራት ቀዝቃዛ ቢሆንም ለአፍሪካ ግን ትኩሳት ነበር የሚሉት ፕሮፌሰር ጌታቸው ያ ጊዜ ዳግም ከተመለሰ ዓለም ሊናጋ ይችላል ሲሉ ስጋታቸውን ይገልጻሉ። ሩሲያ በአንድ ለአንዱ ወገን ጦር ታቀብላለች፣ አሜሪካን ለሌላው ታቀብላለች። ሱማሌ ጥሩ ምሳሌ ነች። እና ሁለቱ አፍሪካ አገሮች አንድ ወንድማማቾች በአንድ አገር ውስጥ ወንድማማቾች አንዱ በአንዱ ክፍል በአንዱ እየተረዳ አንዱ ፖለቲካ ፓርቲ በአንዱ እየተረዳ ጦርነት ሲካሄድ ለአፍሪካኖቹ ቀዝቃዛው ጦርነት ቀዝቃዛ ሳይሆን ትኩሳት የሆነ ጦርነት ነበረ። አሁንም ደግሞ ሁለተኛ ዙር የዓለም ቀዝቃዛ ጦርነት ቢነሳ አሁንም ቢሆን ተጎጆቹ አፍሪካኖች ናቸው። ተጎጂዎቹ ሶስተኛው ዓለም ክፍል ነው። የግጭት ተንታኙ አቶ አለማየሁ በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ቀደም ብሎ ከራሽያ ጋር ግንኙነቱን ማጠናከር በመጀመሩ ሁለተኛው የዓለም ቀዝቃዛ ጦርነት ቢኖር እንኳን ኢትዮጵያ ፊቷን ወደ ራሽያ እንደምታዞር ያምናሉ። በተለይ አዲሱ አስተዳደር የአብይ አህመድ መንግስት ከመጣ ውዲህ በራሻና በኢትዮጵያ መካከል የተማሟቀ ግንኙነት አለ። ይህንንም ከተለያዩ ስቴትመንቶች ሰርጌ ላቭሮቭ ከውጭ ጉዳይ ሚኒስትራቸው በኩልም ወዘተ ኢንጌጅመንት ሀይ ፕሮፋይል ኢንጌጅመንት ነበረ በሁለቱ ሀገሮች መካከል በኢትዮጵያና በራሻ መካከል ያለው ግንኙነት አፌክት አድርገው ይሄ ጦርነት ምናልባትም ለኢትዮጵያ የእርዳታ እጇን የምትዘረጋበት የድጋፍ እጇን የምትዘረጋበት ሊሆን ይችላል። ራሽያ የራሽያ ና የዩክሬን ጦርነት በአጭር የማይቆምና የሚስፋፋ ከሆነ ኢትዮጵያና ኤርትራን ጨምሮ በቀይ ባህር አካባቢ ያሉ የአፍሪካ ቀንድ ሀገራትን በቀጥታ ተጎጂ ሊያደርጋቸው እንደሚችል አቶ አብዱ ሀሺም ሁለተኛውን የዓለም ጦርነት በማስታወስ እያነጻጸሩ አስተያየታቸውን ይሰጣሉ። ጦርነቱ ምናልባት ዩክሬን ላይ ላይገደብ ይችላል። በዛን ጊዜ እንግዲህ ከተራዘመ ሶስተኛው የዓለም ጦርነት ሊሆን ይችላል ማለት ነው። ሶስተኛው የዓለም ጦርነት ሲባል እንግዲህ የሁለተኛው የዓለም ጦርነት ማየት አስፈላጊ ነው። እንደዛ ሲባል ለምንድን ነው ለምሳሌ ሁለተኛው የዓለም ጦርነት በአውሮፓ ሀገሮች እና በመካከላቸው የነበረ የሽሚያ ችግር ነበር የተፋፋማው። ጦርነቱ ግን አፍሪካን ድረስ ተካሂደዋል። ጀርመኖች እና እንግሊዞች በሊቢያ እና በግብፅ ዴዘርት ላይ ተዋግተዋል። አፍሪካም ራሱ ኢትዮጵያም በቅርብ ስናይ ኤርትራም ጭምር በሁለተኛው ዓለም ጦርነት ኢታሊያ ከጀርመን ጋር አላያንስ ስለፈጠረች እንግሊዞች ኢታሊያንም ኤርትራና ኢትዮጵያ ውስጥም ተዋግተዋታል ማለት ነው። ተዋግተውም አሸንፈዋታል። እና ጦርነቱ በሁለቱ አካባቢዎች በሁለቱ አገሮች የአውሮፓ አገሮች ቢሆንም ከተስፋፋ እስከ አፍሪካም ድረስ ሊመጣ እንደሚችል አፍሪካ ድረስ ከመጣ ደግሞ የአፍሪካ ቀንድ አንደኛው እና ዋነኛው የሚዋጉበት ቦታ ሊሆን ይችላል። ይሄን ሲባል ደግሞ ሰራዊታቸው ኦልሬዲ ጅቡቲ ውስጥ አለ። ቀይ ባህር ደግሞ ዋና መናኸሪያ ነው። የመርከቦችና የንግድ መናኸሪያ እንደ መሆኑ መጠን እዛ አካባቢም ጦርነት ሊፈጠር ይችላል። የዛ ጦርነት ሰለባ እንግዲህ የጨኮኑ የኤርትራ፣ የኢትዮጵያ፣ የአፍሪካ ቀንድ ህዝቦች ሊሆኑ ይችላሉ እና ጉዳዩ በጣም አሳሳቢ የሆነ ሊሄድ ይችላል። የራሽያ ዩክሬንን መውረር ጥያቄ ውስጥ እንዲገባ ያደረገው ትልቁ ጉዳይ ከሰባት አስርት ዓመታት በላይ የዘለለ ዕድሜ ያለው የተባበሩት መንግስታት ድርጅት ያጸደቃቸውን ዓለም አቀፍ ህጎች መተላለፉም ጭምር ነው። ራሽያ በጸጥታ ምክር ቤት ውስጥ ድምፅን በድምፅ መሻር መብት ካላቸው አምስት ሀገራት አንዷ መሆኗም የመንግስታት ድርጅቱ እርምጃ እንዳይወስድ አቅም አሳጥቶታል። ይህ ለአፍሪካ ሀገራት ምን እንድምታለው? ፕሮፌሰር ጌታቸው ምላሽ አላቸው። ያነሳሽው ጥያቄ ስለ ተባበሩት መንግስታቱ ደካማነት የታወቀ ነገር ነው። አንደኛው በጣም የሚተችበት ይሄ ነው። ምክንያቱም የራሱ ወታደር የለውም፣ የራሱ አንድ ወጥ አመራር የለውም። ራሱ ሴኪሪቲ ካውንስል ተብሎ እነኚህ አምስቶቹ ለዝንት ዓለም የተቀመጡ ተደርገው የተቀመጡ የተዛባ የፖለቲካ ሁኔታ የሚካሄድበት የሌላውን ድምፅ የማይሰሙ ምኑ መናገር ብቻ ነው እንጂ ምን የተናገሩትን ደግሞ ስራ ላይ የማውሉ ሆነው ታይተዋል። ኢትዮጵያ በተለይ በዚህ ላይ የቆየ ታሪክ አላት። ሁለተኛው ዓለም ጦርነት የተነሳው ፋሽስት ሞሰሎኒ የሊግ ኦፍ ኔሽን አባል የሆነችውን ኢትዮጵያን በመውረሩ ነው። በዛን ጊዜ አገር በሞላ ዝም አላት። ሀይ አልተባለችም። ምክንያቱም በሊግ ኦፍ ኔሽን ሕግ መሰረት አንዱ አባል አካል ሌላኛውን የአባል አካል መውጋት የለበት ግን ኢትዮጵያ ስትወረር ብቻዋን ቀረች። እንግሊዝም ዝም አለች፣ ፈረንሳይ ዝም አለች፣ አሜሪካ ጭምር ዝም አለች እና አሁንም ቢሆን አፍሪካኖችም ሌሎችም ሀገሮች እንደ ደካማ ሀገሮች ማድረግ ያለባቸው አንድ አይነት ሀያል ሆነው አንድ ላይ መጥተው የተባበረ ክንድ ፈረጠም ክንድ መያዝ እንዳለባቸው ያስተምረናል ብዬ አስባለሁ። ራሽያ ከአፍሪካ ጋር ያላትን ግንኙነት ለማጠናከር እንደ አውሮፓያን አቆጣጠር በሁለት ሺ አስራ ዘጠኝ ለመጀመሪያ ጊዜ የራሽያና የአፍሪካ ጉባኤ አካሄዳለች። ሁለተኛው ጉባኤም በመጪው ጥቅምት እንዲካሄድ ቀነቀጠሮ ተይዞለታል። ሆኖም ራሽያ ከዩክሬን ጋር በጀመረችው ጦርነት ምክንያት ከምዕራብ ሀገራት ጋር የገባችው መካረር ራሽያ ከአፍሪካ ጋር ልታጠናክረው የምትፈልገውን ግንኙነት ወዴት እንደሚወስደው እንዲሁም ኢትዮጵያን ጨምሮ የአፍሪካ ሀገራት በጉዳዩ ላይ የሚኖራቸው ሚና ምን ሊሆን እንደሚችል በቀጣይ ወደፊት የሚታይ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን ላይ ማዳመጥ ለሚቀናችው አምሃሪክ ዳት ቪኦ ኒውስ ዳት ካም ላይ እንገኛለን። በፌስቡክ ደግሞ አት ቪኦ አምሃሪክ ላይ በቀጥታ እንደመጣለን። በትዊተር ሃሽታግ ቪኦ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የሰልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ወይንም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ላይ ኢሜል አድርጉልን። እያስተናገድኳችሁ ያለሁት ሀብታሙ ስዩም። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንስማ። እንዴት ሰራት ይላል ግዛቸው ተሾመ።

እዛቸው ተሾመን እንዴት ሰራት የተሰኘ ሙዚቃ ነው ያስደመጥናችሁ። ያዳመጣችሁ ያላችሁ ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ወደ ተከታዩ ዝግጅት ስናመራ የናይጄሪያ ሴቶች በሕገ ወጥ የወሲብ ንግድ ውስጥ እጃቸው እንዳለበት የሚያጋልጥ ዘገባ እናገኛለን። በዓለም ውስጥ ከሚካሄደው ሴቶችን ለወሲብ ንግድ ጉዳይ የማስተላለፍና የማሸጋገር አድራጎት ከሚፈጸምባቸው መካከል ናይጄሪያውያን ከግዙፎቹ ተራ ይገኛሉ። ለአንዳንዶቹ አስገራሚ ሆኖ የሚነገረው ግን በዚህ የናይጀሪያ ሴቶች ንግድ ላይ ሴቶች ራሳቸው ተሳታፊ መሆናቸው ነገር ነው ሪፖርተራችን ቲሞቲ ኦቢዞ ከቡጃ ያጠናቀረው ዘገባ በሴቶች ላይ የፆታ በዝበዛ በሚያካሄዱት ሴቶችና እነርሱንም ለማስቆም በሚደረጉ ጥረቶች ላይ ያተኩራል ኤደን ገረሞት አቀርበዋለች እንደ ኤሮፓውያን አቆጣጠር በ2014 ዓ.ም ላቲፋ አዮዴሌ በአንዲት ሴት ዘመዷ አማካኝነት በማሌዥያ ትምህርቷን እንድትቀጥል ግብዣ ደረሳት ይሄ ህይወቴን በበጎ ይቀይረዋል ብላ ያለመችው ጉዞ ታዲያ ሙሉ ለሙሉ አጥፍቷት ነበር። ማንነቷን ለመደበቅ ስትል በዚህ ቃለ መጠየቅ ላይ የተጠቀመችው ስም ሌላ ነው። አዮዴሌ ወደ ማሌዥያ ለማቅናት በሊቢያ በኩል ነበር የተጓዘችው። ከረዥምና አድካሚ ጉዞ በኋላ ሊቢያ ስትገባ ግን በጉልበት ሴተኛ ዳሪ እንድትሆን ማዳም በመባል ወደሚጠሩ ሴቶች ቤት ነበር የተወሰደችው። ላቲፋ አዮዴሌ እንዴት ወደ ሊቢያ እንደተጓዘች እንዲህ ትገልጻለች። ሃይሉክስ እያሉ ነው የሚጠሩት። በእነዚህ ሃይሉክሶች ውስጥ ነው የሚያስቀምጡን። ከኋላ 24 ሰዎች፣ ከፊት ደግሞ ስምንት ሰዎች ይቀመጣሉ። በዚህ መልኩ ነው ተጣጥፈን የምንቀመጠው። ሴቶቹ ምንም አይነት ጥያቄ እንዳንጠይቃቸው በሌላ ሃይሉክስ ነው የሚጓዙት። ላቲፋዮ ዴሌ እንኳን ማሌዥያ ልትደርስ ቀርቶ ተሳክቶላት እስክታመልጥ ድረስም ለአራት ዓመታት በሊቢያ በወሲብ ባርነት ውስጥ አገልግላለች። የናይጀሪያ ብሔራዊ የህገወጥ ወጥ ሰዎች ዝውውር ማስቆሚያ ተቋም እንደ ኤሮፓን አቆጣጠር በ2019 ዓ ም በዚህ ወንጀል ተጠርጥረው ከታሰሩ ሰዎች መካከል ግማሽ ያህሉ ሴቶች ናቸው ይላሉ። በአብዛኛውም በዚህ ስራ ላይ የተሰማሩትና ማዳም በመባል የሚጠሩት እድሜያቸው ጠና ያሉ ሴቶች ሲሆኑ ወጣት ሴቶችን በማማለል ወደ ለዚህ ስራ ይጠራሉ። ጆሳ ኤምሮሌ የተቋሙ ክንፍ ናቸው። ወንዶችም ሴቶችም ሁሉም በዚህ ተሳታፊ ናቸው። ነገር ግን ዓለም የወሲባዊ ብዝበዛ አቀፉን መረብ ካየነው ሴቶቹ ናቸው ዋናዎቹ ጥቃት አድራሾች፣ ብዙ ጊዜም ማዳም ነው የሚባሉት። ነገር ግን ደግሞ እነዚህ ሴቶች ወንዶች እነዚህን ሰዎች እንዲያመጡላቸው ይቀጥራሉ። ኤስተር አፎር፣ እሷም እውነተኛ ስሙ አይደለም፣ በህገ ወጥ ዝውውር ወደ ሊቢያ ተጉዛለች። ከሁለት ዓመት የወሲብ ግርድና ወይም ባርነት በኋላ ወደ አንድ የካቶሊክ ቤተ ክርስቲያን በማምለጥ ልትሸሽ ችላለች። ከዛ በኋላም ዓለም አቀፉ የፍልሰተኞች ተቃውም ወደ ናይጄሪያ የመለሳት ሲሆን ሀገሯ ስትደርስ የአምስት ወር ነፍሰ ጡር ነበረች። በሊቢያ ፅንስ ማቋረጥ ወንጀል ነው ስትፈጽም ከተገኘህም ለእስር ልትዳረግ ትችላለህ። በተጨማሪም ጽንስ ለማቋረጥ የሚሆን በቂ ገንዘብ አልነበረኝም። አንዳንዴ ታዲያ እያየኋት አለቅሳለሁ። የናይጀሪያ ብሔራዊ የህገ ወጥ ሰዎች ዝውውር ማስቆሚያ ተቋም ናፕቲፕ፣ በናይጀሪያ ምን ያህል ሴቶች ለወሲብ ባርነት እንደተጋለጡ ቁርጥ ያለውን አሀዝ መናገር አስቸጋሪ ነው ይላሉ። ለዚህ ደግሞ እንደ ምክንያት የሚነሳው አብዛኞቹ ፍልሰተኞች አለመመዝገባቸው ነው። ይሁን እንጂ የቀድሞው የተቋሙ ዳይሬክተር የበጎ አድራጎት ተቋም የከፈቱ ሲሆን በወሲብ ንግድ ዝውውሩና በፆታዊ ጥቃት ዙሪያም እየሰሩ ይገኛሉ። Julie Okadenel, Yarust Foundation, Balderabana, Chow. We refer cases like that to NACTIP. በተቋማችን አማካኝነት ሕገወጥ አዘዋዋሪ ወንጀለኞቹ እንዲቀጡ ለማድረግ እንጥራለን። ነገር ግን አንዳንዴ እነሱ ራሳቸው ሰዎቹ መለየት አይችሉም፣ ምንም መረጃ መስጠት ያቅታቸዋል። ስለዚህ እነሱን ለማብቃት፣ ለማበረታታት የስነ ልቦናና የማህበራዊ ድጋፍ እንዲያገኙ ለማድረግ እንሰራለን። ባለሙያዎች እነዚህ ሴቶች የደረሰባቸው ሰቆቃና የአይምሮ ጠባሳ እስከ ሕይወታቸው ፍጻሜ ድረስ የሚከተላቸው እንደሆነ ይናገራሉ። ከአሜሪካ ድምፅ የቅዳሜ ምሽት ዝግጅቶቻችን መደመጣቸውን ይቀጥላሉ። አብራችሁን ስለሆናችሁም እናመሰግናለን። ቀጣዩ ዝግጅት ደግሞ የኢትዮጵያ ቅርሶችን ወደ ሀገራቸው ለመመለስ እየተደረጉ ስላሉ ጥረቶች ይነግረናል። ከኢትዮጵያ በተለያዩ መንገዶች ወጥተው አውሮፓና አሜሪካ ውስጥ የነበሩ ቅርሶች እየተመለሱ መሆናቸውን የኢትዮጵያ ብሔራዊ ቅርስ አስመላሽ ኮሚቴ አስታውቋል። የኮሚቴው ሰብሳቢ ዶክተር አባተ ጌታሁን ከአሜሪካ ድምፅ ጋር በነበራቸው ቆይታ እንዳስታወቁት ሁለት ወራት ባለሞላ ጊዜ ውስጥ ከተመለሱት ቅርሶች ውስጥ ከተሰሩ አምስት መቶ ዓመታት የሚያልፋቸው የእጅ ጥበብን ጨምሮ ከሀያ በላይ ታሪካዊና መንፈሳዊ ቅርሶች ተመልሰዋል። መስፍን አድራጌ ዝርዝሩን ይነግረናል። በዘመናዊው የዓለማችን ታሪክ ውስጥ ኢትዮጵያ ሁለት ጊዜ በቅርሶቿ ላይ የከፋ ዘረፋ እንደተፈጸመባት ዛሬ በሕይወት የሌሉት የታሪክ ተመራማሪው ሪቻርድ ፓንክረስት ገልጸው ነበር። የመጀመሪያው በ1876 በፊልድ ማርሻል ሮበርት ኮርኔሊስ ናፒየር በተመራው የመቅደላው ጦርነት፣ ሁለተኛው ደግሞ ከ1928 እስከ 1933 ዓ.ም በዘለቀው የቤኒቶ አሚልካሬ አንድሪያ ሙሶሎኒዋ ጣሊያን ወረራ በተለያዩ መንገዶች ከሀገር የወጡት አገራዊ ሀብቶች ለማስመለስ የሀገር ውስጥ ምሁራን፣ የሃይማኖት አባቶች፣ ታዋቂ ሰዎችና የውጭ ሀገራት አማካሪዎች የተሳተፉበት ግብረ ኃይል መቋቋሙን ተከትሎ ተስፋ ሰጭ ጅምሮች መስተዋላቸውን የኢትዮጵያ ብሔራዊ ቅርስ አስመላሽ ኮሚቴ ሰብሳቢ ዶክተር አባተ ጌታሁን ገልጸዋል። መቅደላ ላይ የተዘረፉ ሀብቶች ብዙ ናቸው። ከሁለት ሺህ በላይ የሚሆኑ ሀብቶች እንግሊዝ ሀገር ይገኛሉ። እዛ አካባቢ ክቡር አምባሳደር ተፈሪጋ እና ሌሎች አምባሳደሩ ጋር የሚሰሩ ሰራተኞች ጋር በመሆን ብዙ ሀብታችን እንግሊዝ ሀገር ስለነበረ እንቅስቃሴ ተጀመረ። ይሄ ፍሬ አፍርቶ ወደ ኢትዮጵያ ባለፈው ህዳር አስራ አንድ ላይ ወደ አስራ ስድስት አይነት ቅርሶች መጥተዋል። አስራ ሶስቱ ከእንግሊዝ ሶስቱ ከኔዘርላንድስ ተመልሰውልናል። እንደ ዶክተሩ ማብራሪያ ካለፈው ህዳር ወር አጋማሽ እስከ ታህሳስ መጨረሻ ባሉት ወራት ውስጥ በእንግሊዝ በኔዘርላንድስና አሜሪካን ሀገር የነበሩ ከሀያ በላይ ቅርሶች ተመልሰዋል። ከተመለሱት ውስጥ ረጅም አመታትን ያስቆጠሩ መንፈሳዊና የቅንጦት እቃዎች ጭምር እንደሚገኙበት ዶክተር አባተ ይናገራሉ። በስም የተጻፈባቸው መቅደላ የሚሉ ወደ ሶስት የቀንድ ዋንጫዎች በብር እንትን የተለበዱ መቅደላ ይላሉ የጸሎት መጽሐፎች አሉ አክሊሉ አሉ ዋንጫዎች፣ ጋሻዎች አሉ። ከመቶ ሀምሳ ሶስት አመት በኋላ ነው አሁን ጽዋዎቹ የተመለሱት ማለት ይቻላል። የቀንድ ጽዋ በብር ተለብዶ ይህን ያህል ምንም ጥራታቸው እንዳለ የተጠበቁ ናቸው። በተመሳሳይ ሁኔታ አምስት መቶ ዓመታትን የተሻገረ መስቀል ከአሜሪካን ሀገር እንደተመለሰ አብራርተዋል። በሁለተኛ ደረጃ እንደገዙ አሜሪካን ሀገር የውጭ ንዑስ ኮሚቴ የሚያስተባብርልንና የሚመራልን ዶክተር አሉላ ፓንክረት ነው ታውቀዋለህ። እንግሊዝ ሀገር ደግሞ በዶክተር ዮሀንስ ዘለቀ እዛ ታዋቂ ምሁራን ሌሎች ኢትዮጵያውያን ጋር ትብብር በማድረግ ሁለተኛውን እንደዚሁ ረዥም ጊዜ ያስቆጠረ እንዳውም አንዳንድ ምሁራን እንደሚናገሩት በአስራ አምስተኛው ክፍለ ዘመን አካባቢ የወጣ ሊሆን ይችላል የሚል መስቀል ተመለሰ። መስቀሉ ከመንፈሳዊነት ዋጋው ባለፈ ጥበባዊ ፋይዳውን የጎላ ነው ያሉት ሰብሳቢው ዙሪያውን በረቀቀ መንገድ በርግብ ምስል መከፈፉን ጠቅሰዋል። መሰረቱን ለንደን ያደረገው የራስ ተፈሪ ዓለም አቀፍ አማካሪዎች መስራች ሴይሞር ማክሊያን የዛሬ ስምንት አመት ገደማ እንደተናገሩት እንግሊዝ ሀገር ውስጥ የሚገኙት የኢትዮጵያ ቅርሶች በወቅቱ ዋጋ አምስት ነጥብ አንድ ቢሊየን የአሜሪካ ዶላር ያወጣሉ። ይህ አገሪቱ በህገ ወጥ መንገድ ከአንድ መቶ ዓመት በላይ ቅርሶቹን በመያዟ የሚጠበቅባትን የካሳ ክፍያ ሳያካተት ነው ነበር ያሉት። ዶክተር አባተም በርካታ የኢትዮጵያ መገለጫ ቅርሶች አሁንም በእንግሊዝ ሀገር እንደሚገኙ ጠቁመው ወደ አውሮፓም ሆነ አሜሪካ የተሸጋገሩትን ቅርሶች የማስመለስ ስራው ተጠናክሮ ይቀጥላል ብለዋል። የኢትዮጵያ ዋና ከተማው መቅደላ ስለነበረ ሙዚየሙ እዛ ስለነበረ ወርቆቹ፣ ወርቅ አክሊሎቹ ለምሳሌ ወደ አስራ አንድ ጽላት አሉ። በአሁኑ ሰዓት እዛ እንግሊዝ ሀገር ከአስራ አንዱ ጽላት ዘጠኙ የመቅደላ ናቸው፣ ከመቅደላ የተወሰዱ ናቸው። ኮሚቴው በዚህ በኮቪድም በአንዳንድ ችግሮች ወጣ ገባነት ቢኖር ከረዥም ዘመናት በኋላ አመርቂ የሆኑ ስራዎች እየተሰሩ ይገኛሉ። አሜሪካን አገር በመለኮት ተዋህድ የሚባሉ ባለሀብት ናቸው። እሳቸውና ሌሎችም እንደዚሁ ባሉበት ለረዥም ጊዜ ይዘውት የነበሩ በርከት ያሉ ዝርዝር ነገሮች ያሉት ሀብት ወደ አምስት የሚሆኑ ፎቶግራፎች እና በዋናነት በመሪነት የምኒሊክ ጎራዴ ምኒሊክ የሚል ጽሁፍ ስላለበት እንዳለ እሱ ደግሞ እንደዚሁ መታሳት መጨረሻ አካባቢ ላይ ተመለሰልን። ይሄ ጎራዴ በአስራ ዘጠኝ ሰብአንድ በፈረንጆች አስመራ የገዛው ሰውዬ ጆን ኮርቢን የሚባል አሜሪካዊ የሰራዊት አካል ነበረ። በዛን ጊዜ ኤርትራ ላይ ነው ገዛሁት የሚለው። ወደ ተለያዩ ሀገሮች ያንን ጎራዴ ይዞ ሽፋኑም ላይ ጎራዴውም ላይ ስም አለበት። ያን ይዞ ሲዞር ከቆየ በኋላ ባለቤቱ ይሄው ስታልፍ ይህንን ጎራዴ የኢትዮጵያ ስለሆነ ለኢትዮጵያ ስጥልኝ ብላ ተናዛም ስለነበረ ጆን ከርቢን ራሱ ባለበት ያን ወራዴ ይዞ መጣ። አብሮ ግን እዛ ጋር አንድ ኢትዮጵያዊ ሌላ ልናዶ እሱ ደግሞ አብሮ ጎራዴ ወደ አምስት መቶ ዓመት ያስቆጠረ ጎራዴ ነው። ሁለት ጎራዴዎችን ይዘው መጡ። የቅርሶቹን መመለስ ፋይዳ ሲያስረዱ ኢትዮጵያ ሀብት ናቸው ለሀብት ለባለቤታቸው መመለስ አለበት። የመጀመሪያው ሁለተኛው፣ በዘመኑ ያለውን እውቀት እንማርባቸዋለን። ሶስተኛ አሁንም ቱሪስት ለመስብ ያገለግላሉ። እነዚህ ቅርሶች ወደ የት ነው አሁን የሚቀመጡት? ከሰባቱ ንዑስ ኮሚቴ ውስጥ አንዱ ቅርሶችን ተረክቦ ወደ ሀገር የሚያስመጣ ማቆያ አመቻችቶ የሚያስቆይ ኮሚቴ አለ። ይሄም የብሔራዊ ቅርስ ጥናትና ምርምር ቢሮ ነው ወይም ሉሲ ያለችበት ቦታ ነው። ስለዚህ ለጊዜው በአደራ እያስቀምጥን ያለ ነው እነሱ ጋር ነው። በዘርፉ እውቀት ያላቸው አብዝሃኞቹ ምሁራን የቅርሶቹን መመለስ ያደነቁት ነፍስ ከስጋ ተለይቶ ሕይወት እንደማይኖረው ሁሉ ቅርስ ከባለቤቱ ርቁ ትርጉም አይሰጥም በሚል መከራከሪያ ነው። በአንጻሩ ኢትዮጵያ አሁን ባለችበት የጸጥታ አለመረጋጋትና የግጭቶች መስፋፋት እንዲሁም ዘርፉን ለማሳደግ በቂ ትኩረት ካለ ከመሰጠቱ ጋር ተያይዞ የዘመኑ ሙዚየሞችና ሌሎች አደረጃጀቶች ሳይሟሉ ቅርሶቹን መመለስ ለሌላ ጉዳት ሊዳርግ ይችላል የሚል ስጋት የሚያራምዱም አልጠፉም። በጎንደር ዩኒቨርሲቲ የታሪክ ትምህርት ክፍል መምህር ዶክተር አውግቻው አማረ ግን ሁለቱን አስተያየቶች በሚዛናቸው መስፈር ያስፈልጋል ባይ ናቸው። ቅርሱ መመለስ አለበት በሚለው ላይ የሚያቋም ይህ ነው መመለስ አለ መመለስ የለበትም ለጊዜው ባለ ሁኔታ ብሎ ጥያቄውን የሚያነሰው አካል የእኛም ሰው ቢሆንም እንኳን ይህ ጥያቄ ቅርሶቹን ለመመለስ የሚፈልገው ሀይል ከሚያነሳው ጥያቄ ጋር የሚተባበር ስለሆነ ጥያቄውን መፈተሽ ያስፈልጋል ነገር ግን ደግሞ ይመለሱ ስንል በቂ የሆነ እንክብካቤ በቂ የሆነ የማለማት ነገር እንሰራባቸዋለን ነው የሚለውን ደግሞ ኢትዮጵያ መንግስት ወይም ሌላው ራሱን መፈተሽ ደግሞ አለበት ይህን ማድረግ ይችላል ወይ ብሎ ቅርሶች በተለያየ ቦታ ላይ በጦርነቱ በሰላም እጦት የተነሳ አደጋ ደርሶባቸዋል አደጋ እንዳይደርስባቸው ለምሳሌ ደሴ ላይ የአደጋ ከደረሰ ይሄ አደጋ እዛ ከመምጣቱ በፊት ቅርሶቹን የማሸሽ ስራ ለምን አልተሰራም ከአደጋ የመጠበቅ ስራ ለምን አልተሰረም የሚለው አሁን የሚያስጠይቀው ተቋም አለ። ስለዚህ ኮንሰርኑ ተገቢ አይደለም አንልም። ነገር ግን ደግሞ ራሳችንን ቅርሶቻችን አይዛው ፈረንሳይ ይሁን አይዛው እንግሊዝ ይሁን ምክንያቱም እኛ እንደ ስቴት መጠበቅ የማንችልበት ደረጃ ደርሰናል ማለት ከፍተኛ የዲፕሎማሲ ስትረስ ውስጥ ነው የሚያስገባ። ስለዚህ መሆን ያለበት ምንድን ነው? ቅርሶቻችንን መልሱልን፣ ነገር ግን ኃላፊነት ውስጡ እነዚህን ቅርሶች የመጠበቅ የመንከባከብና የማልማት ስራ የተሰጠው አካል ስራውን በአግባቡ መወጣት አለበት። ይሄንን ደግሞ መስራት እንደምንችል ለነዛ አሳይተ ነው ቅርሶችን መቀበል ያለብን ልል ነው። ሰርድ ወርልድ ኔትወርክ የተባለ የመረጃ ምንጭ የዛሬ 13 ዓመት ገደማ ባወጣው ዘገባ ከኢትዮጵያ በተለያዩ መንገዶች የተወሰዱ የብራና ጽሁፎች ብቻ አንድ ሺህ በጀርመን፣ 830 በእንግሊዝ፣ 750 በፈረንሳይ ይገኛሉ ብሏል። የብራና ላይ ጽሁፎቹ ከ13ኛው እስከ 20ኛው መቶ ክፍለ ዘመን ባለው ጊዜ ውስጥ የተጻፉ ናቸው ተብሎ ይታመናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ለምሽቱ ወደ ያዝነው የመጨረሻ መሰናዶ ልንሻገር ነው። መሰናዶ ደግሞ ቅኔ ሰርከስ ስለተሰኘው የወጣቶች ቡድን ይነግረናል። ቅኔ ሰርከስ ከተመሠረተ ሁለት ዓመታትን ያስቆጠረ ቡድን ነው። ቡድኑ በአዲስ አበባ ውስጥ በሚገኘው በዞማ ሙዚየም ወጣት ታዳጊዎችን በአካል ብቃት በሰርከስና በተለያዩ ኪነ ጥበባዊ እውቀቶች እያሰለጠነ ይገኛል። ከቡድኑ መሥራቾች መካከል አንደኛውና የቡድኑም ሥራ አስኪያጅ ነው እየወብ ተሾመ ጋር የደንገረመው ቆይታ አድርጋለች። ቆይታቸው እየወብ ስለ ቡድኑ አመሰራረትና ዓላማ ከሚያስረዳበት ይጀምራል። ቅኔ ሰርከስን ከጓደኛዬ ሽመልስ ጌታቸው ይባላል የሰርከስ አርቲስት የሰርከስ ባለሙያ ብቻ ሳይሆን ፊልም ባለሙያም ነው። የተለያዩ ፊልሞች ዳይሬክት ያደረገ አሁንም ደግሞ የተከታታይ የቲቪ ፕሌዎችንም ዳይሬክት ያደርጋል እና ከእሱ ጋር ነበረ ቅኔ ሰርከስን የመሰረት ነው። ከእሱ ጋር ከአስር ዓመት በላይ አንድ የሰርከስ ተቋም ውስጥ እንሰራ ነበረ። እዛ በነበርንበት ሰዓት ደግሞ ለሰርከሱ ወይ ደግሞ የሰርከስ እጅታችን ተመሳሳይ ነበረ ሰርከስ ለማህበረሰባዊ ሰውነት የሚያመጣበት መንገድ የሰርከስ አርቱ ህይወታችን ላይ ያሳድራል ብለን የምናስበው የሰርከስ አርቱን በመጠቀም ደግሞ መፍጠር የምንፈልገው ነገር ሀሳባችን እንጋራ ነበረ። የኔም ማስባብ የሱም ማስባብ እና ብዙ ጊዜ ሰርከስ እንሰራ ወይ ከማህበራዊ ድረገጽ ላይ ዩቲዩብ ላይ ወይ ደግሞ ከተለያዩ አለማቶች መጥቶ የሚያሰሩን ሰዎች የሚሰጡንን ነገር ነበረ ወስደን የምንሰራ ወይ ደግሞ የምናቀርበው እና ወደ ተለያዩ አለማቶችም ይህን ሙያችንን ለማቅረብ ስንሄድ እነሱ ያላቸውን ነገር ነው የምናቀርበው። ምናልባት ሙዚቃውና ልብሱ የእኛ ይሆናል እንጂ የምንሰራው ነገር ቀለሙ የእነሱን ቀለም ነው የሚመስለው እና ለምን የራሳችንን ማንነት በሰርከስ ውስጥ አንፈልግም የሚል ሀሳብ ነበረን። እና አንደኛው ደግሞ ቅኔ ለመፈጠሩ ሀሳብ የሆነን ብዙ ጊዜ የሰርከስ አርቲስቶች ገበያውን ወይ ደግሞ የሰርከስ ችሎታችንን ለመሸጥ ስናስብ ውጭ ነው የምናስበው። ይሄንን ነገር ማስቀረፍ ነበረ። ያ ማለም ማለት ነው ጭ ሀገር ሞምማማተር ሳይሆን ለሰርከስ ጥበቡ ሀገር በቀል የሆነ የገቢ ምንጭ መፍጠር፣ ማህበረሰባችንም ሰርከሱን እያደነቀ እየተዝናና የመግዛት ባህሉን እንዲያዳብር፣ እኛም ደግሞ ማህበረሰባችን ምን ይፈልጋል፣ መዝናኛ ላይ ምንድን ቀረው፣ በሰርከሱ ምን ማድረግ እንችላለን የሚለውንና አገር በቀላይ የሆነ የገይ ምንጭም ለመፍጠር ነው። ሰርከስ ቀላል ጥበብ አይደለም። ቦታ ይፈልጋል፣ ማቴሪያል ይፈልጋል። ከዛ ደግሞ ከልጅነት ጀምሮ ታዳጊ የሆኑ ወጣቶችንም ይዘው ማሳደግ የሚጠይቅ ስራ ነው እና እነዚህ እነዚህ ነገሮች እንዴት ነበረ ማሸነፍና መውጣት የቻላችሁት? በእርግጥ ልክ ነገር ነው ያልሽው። ለሰርከስ አርቱ ወይ ደግሞ ለሰርከስ ጥበቡ በጣም አስቸጋሪ ሆነው ከሟላ ቦታ ማግኘት ነው ከባዱ ነገር። የሚሰሩ ሰዎች አለን፣ ወጣቶች አሉ፣ ልጆች አሉ፣ የሚፈለጥ ኦዲየንሱ አለ፣ ማየት የሚፈልግም አለ ግን ችሎታሽን ለማዳበር የምትሆኝበት ቦታ የለም። እና አብዛኛዎቹ የሰርከስ ተቋማቶች ያሉት ወጣቶች ማዕከል ነው የተለያዩ ወረዳዎች ደግሞ ከተማዎች ላይ ባሉት እሱ ደግሞ የሰርከስ ማዕከሉን እሳቢ ባደረገ አይደለም የተገነባውና ነገር አስቸጋሪ ነው። እኛ ከዚህ በፊት ስሙንም መጥቀስ እፈልጋለሁኝ እስከ ሰርከስ የሚል ተቋም ውስጥ ነበረ ላይ እኛም አንዱ ፓርትነር ነ የሚካሰርግን እዛ ውስጥ ነበረ ና ቦታ ተከራይተን ነበረ። እዛም በነበርን ሰዓት ለሰርከሱ መሰልጠኛም ልጆች ማስተማሪያም ማቅረቢያም ቦታ ተከራይተን ነበረ የምንቆየው ና ግን አሁን ደግሞ ወደ ቅኔ ሰርከስ ልመጣ እነዚህን ችግሮች የነበሩ ግን የቤት የቦታ የገቢ ምንጮቻችንም እነዚህን ሁሉ አስበን ነው ወደ ቅኔ ለመስረት ያሰብነው እና በመጨረሻ ማጋጣሚ የዘማም የመስራት ዋና ስራ መስከረም አስፈድር ጋር ሄድኩኝ ና ይህንን ሀሳቤን ሼር አደረኳት። እሷም በሚገርም ሁኔታ ላይክ፣ ባልጠበቅኩት መንገድ ሀሳቤን ገዛችው፣ በጣም ወደደች። ሰው ምን ማድረግ እንችላለን አልንና እኛም እነሱም ኮላበሬት አድርገን ቦታውን ስታብልሽ አድርገን እንዴት እንደምን ከተወያየን በኋላ አሁን ቅኔ ሰርከስ ያለበትን ቦታ አብረን ዞባ ሙዚየም እሷ ቦታውን ሰጥታን አብረን ኮላበሬት አድርገን ወጪውን ሼር አድርገን እነሱ ግን የበለጠው ነው ሼር አድርጋ ደግሞ እሷ ይሄን አብረን ቦታ ገንብተን ነው እየሰራን ያለ ነው። ሰርከሱን የሚሰሩት ወጣቶች ታዳጊዎች ከስንት ዓመት እድሜ ጀምሮ ነው? ምን አይነት እንቅስቃሴዎችና ስልጠናዎችስ ነው የሚያገኙት? የሰርከስ አርቱ የተለያዩ አይነት እንቅስቃሴዎችን ይሰራሉ። ሰርከስ እራሱን ችሎ ጥበብ ነው። የተለያዩ እቃዎችን ይጠቀማሉ። ጃግሊንግ ሊሆን ላይ በአየር ላይ ሰርከስን መሰል ሊሆን ይችላል። ጂምናስቲክ መሳይ እንቅስቃሴዎችም አሉት ትርኢቶችን ያቀርባሉ። እድሜውም ደግሞ ገደብ የለውም፣ ላይ ከሰባት አመት ጀምሮ እስከሚፈልጉት ድረስ አቅማቸው እስከፈቀደ ድረስ እና ፍላጎታቸው እስካለ ድረስ የእድሜ ገደብ የለውም። በዚህ እድሜ ውስጥ ሁሉ የሰርከ ፓርክን መስራት ይቻላል። እነዚህን ወጣቶች በምን መልኩ ነው የምትመለምሏቸው? ዋናው ፍላጎት ነው ያው፣ እኛ ስንሰራ ያያሉ ያሉ እኛ ትርኢት ስናቀር፣ በተለያየ ቦታ ያገኙናል። እኛም እንዴት እንደሚሰራ ምን ምን እንደሆነ አንዳንዴ ሰርከስ ሲባል ሰዎች የሚሰሩትን ነገር ሲያዩ ይቻላል ወይ ድንጋጤ ፍርሃት አለን ካወቁትና ከነገርናቸው በኋላ ግን በብዛት በፍላጎት ነው የሚመጡት። እኛ ጋር ሲመጡ እኛ ደግሞ ያሉትን መረጃዎች ከሰጠናቸው በኋላ በዛ መስፈርት እድሜያቸውን፣ የአካል ብቃታቸውን አይተን እንመለምላቸዋለን። የሰርከስ ጥበብ ውስጥ ግን አሁን የአካል ብቃታቸውን መልምላይን እንዲንዲስል ምንም አይነት መስፈርት የለውም። ማንኛውም ሰው ሰው የሆነ ሁሉ መስራት ይችላል። ሁሉም ሰው ባለው አካሉ ባለው አእምሮ መስራት የሚችሉባቸው እቃዎች ስላሉ እነዛን ትጠቅሞ ይሰራል ዋናው ግን ፍላጎትና እኛ የምንመድበውን ጊዜ መጠቀም ከቻለ በነዛን መንገድ መስፈርት የሚሰጠው። ሰርከስ በባህሪ የሰርከስ አርብ ፉክክር የሌለበት ጥበብ አይነት የሕዝብ ቁጥር እየጨመረ ያለበት ወቅት ላይ ነው ያለ ነው። በዛ ላይ ደግሞ ኢትዮጵያም እንደ ሀገር የወጣቶች ሀገር ናት። ና ግን ደግሞ ተመጣጣኝ የሆነ የረፍት ጊዜ ማሳለፊያ ወይም ደግሞ አይምሮና ስነልቦናን የሚገነቡ ነገሮች የሉም ይባላሉ። ከዛ አንጻር ሰርከስ በአጠቃላይ ምን አይነት አስተዋጽኦ አለው ትላለ? አብዛኛው አሁን የሰርከስ ባለሙያውንም ካየሽ እድሜው ከአስር እስከ ሰላሳ ሰላሳ አምስት ያሉት ወጣቶችን ያቀፈ ነው። በብዛት ያለው ከተማችን ውስጥም ደግሞ አዲስ አበባ ላይም አሁን በጣም እየፈላ ያለ የሰርከስ ተቋማቶች አሉ። ግን እንደ ሰርከስ ባለሙያ ብዛትና ለሀገር ወይ ደሞ ለከተማችን እያበረከትን እንዳለው አስተዋጽኦ የስራ ዘርፍ አደለብን በታቸውን አቅማችን አጥቶ ሀገርን ሞክሎ ሲሄዱ እዚህም ሀገር ውስጥ ስንሰራ በጣም ብዙ ተግዳሮቶችን አልፎ ነው እና እንደ መንግስት፣ ወይ ደግሞ እንደ ከተማ መስተዳድር የሚሰጠው ትኩረት በጣም አናሳ ነው። ይሄንን ስል ደግሞ ተቀባይነት እንኳን የለንም። ሰርከፍ ምንድን ነው ብለው እንኳን ሊገልጽ የሚችል ህጋዊ እንትን የለንም። አሁን ብዙ ጥረቶች አሉ። ተርከት አርት ነው ስፖርት ነው፣ ሁሌም ትግል ላይን ያለ ነው። እኛ አርትን እንላለን፣ መንግስት አንዳንዴ ስፖርት ነው ማሚ ውሰድ ባልማ ፕሪዝም ውሰድ ወይስ ስፖርት ስሪውን ብዙ ትግሎች አሉብንና ግን ከሌሎቹ ዘርፎች ባልተናነሰ መንገድ ወጣቶችን አቅፎ በስነ ልቦና በኢኮኖሚም እያገዘ ያለ ወይ ደግሞ እየፈጠረም ያለ ዘርፍ ነው የሰርከስ ዘርፍ። እነዚህ ቦታዎች ላይ ነው የሰርከስ አርቱ ልጆችን በጣም በሚያዝናና አይኖራቸውን ፈታ እያደረገ እስኪል እየጨመሩ ራሳቸውን እያዳበሩ፣ ይሄንኑ ደግሞ ወደ ገንዘብ ምንጭነት እየቀየሩ ማህበረሰባቸውንም ወጣቶችንም እየለወጡ ያሉትና መንግስትንም እያገዝን ያለን ተቋም ይመስለኛል። ከዚህ በተጨማሪ ደግሞ ስለ ሰርከሱ ትንሽ ማለት እፈልጋለሁ። ቅድም እንዳልኩሽ ይሄ የስራ ዘርፍ ግን በሚፈልገው መንገድ ወይ ደግሞ እኛ እንደዚህ ነን ብለን በመረጥነው መንገድ አይደለም እየኖረን ያለ ነው። ይሄ ማለምን ለማመፈልግ ነው። ሰርከስ ጥበብ ነው። እኛ ደግሞ የአርቲስቶችንን ብለን ነው ራሳችን የምንጠራ የጥበብ ባለሙያዎችን ብለን የምንጠራው። እና ይሄንን ሕጋዊ እውቅና የሚሰጠው ተቋም ደግሞ አይ ስፖርት ነው፣ እንዲህ እንዲህ እያለ ብዙ መንገላታቶች አሉ። እና ለዚህ ዘርፍ ብዙ ትኩረት ቢሰጥና ቢታይ ለማህበረሰባችንም ለእኛም ለሰሪዎቹም ለሀገርም ጥሩ ጥቅም ስለሚሰጥ ይሄንን የሚመለከተው አካል ቢያንስ ቢያየን የሚል ሀሳብ አለኝ። ዮብ ተሾመ የቅኔ ሰርከስ መስራችና ስራ አስኪያጅ። ለቆይታችን በጣም አመሰግናለሁ። እኔም አመሰግናለሁ ደን ስላገኘሽኝ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀቁ። መሰናዶን ያቀናበረችልን ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። ከመላ ባልደረቦቻችን ጋር የምሰናበታችሁ ሀብታሙ ስዩም ነኝ። ቆየት ካሉ ግን ከማይረሱ ሙዚቃዎች መካከል አንዱ የሆነውን የዓለም ከበደን አራዳ ለስንብት ጋብዣችኋለሁ ብዣችኋለሁ። የነገ ሰው ይበለን።